ሀገራችንን ሊበታትኑ የሚችሉ አጥፊ አመለካከቶች መወገድ አለባቸው ሲሉ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አሳስበዋል። የሌላ ብሔረሰብ ተወላጅ እንደ ጠላት የሚታይባቸው ቦታዎች ሲሉ አጥፊ ካሏቸው አመለካከቶች አንዳንዶቹን ለማሳየት አንስተዋል። ጠቅላይ ሚኒስትሩ ይህን ንግግራቸውን ያደረጉት በሁለተኛው የዕድገትና ትራንስፎርሜሽን ዕቅድ ላይ በተነጋገረ ስብሰባ ላይ ነው። ጠንከር ያለ የሚመስለው የጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጻና ማሳሰቢያ የተለመደ የሚባል አይደለም። በቋንቋ ላይ የተመሠረተውን ፌዴራሊዝም እና የክልሎች አወቃቀር ከሚተቹ ወገኖች ግን እንደዚህ አይነቱ አስተያየት ይደመጣል። በብሔራዊ ደረጃ ከተለያዩ የህብረተሰብ ክፍሎች ጋር በተካሄደው የሁለተኛው የእድገትና የትራንስፎርሜሽን እቅድ ውይይት ላይ ጠቅላይ ሚኒስትሩ ሲናገሩ የዜጎች ተዘዋውሮ የመስራት መብት የማይከበርባቸው ቦታዎች መኖራቸውን ጠቆም አድርገዋል። አንዳንድ ቦታ ላይ የሌላ ብሔር ተወላጅ እንደ ጠላት የሚታይበት ሁኔታ ለመበዝበዝ የመጣ አውሬ ተደርጎ የሚታይበት ሁኔታ፣ አንዳንድ ቦታ ላይ ደግሞ እኔ ብቻ ነኝ ይሄ ነገር መስራት የሚችለው ሌላ ሁሉ ትራሽ ነው የሚባል አመለካከት። እነዚህ አጥፊ አመለካከቶች መወገድ አለባቸው። እናም ጠባብነት ሲሉ በጠቀሷቸው በዚህና በሌሎች ችግሮች ላይ ብሔራዊ መግባባት መፍጠር እንደሚያስፈልግ ጠቅላይ ሚኒስትሩ አብራርተዋል። አንደኛው ብሔራዊ መግባባት መፍጠር ያለብን በህገ መንግስታችን በህገ መንግስታችን ዙሪያ ብሔራዊ መግባት እንድንፈጥር መስራት አለብን። ለየት አድርገን ከዚህ ስናወጣ ግን ቅድም በገለጽኳቸው ልማታዊ አስተሳሰቦች እና ያለንበት የፖለቲካ ኢኮኖሚ ሁኔታ ምን ይመስላል በሚለው ላይ መግባባት መፍጠር አለብን። ይሄ ፖለቲካ ኢኮኖሚ እንዳይፈጠር እንቅፋት በሚሆነው ጉዳይ ላይ የኪራይ ሰብሳቢነት አመለካከትና ተግባር ላይ በጽኑ መታገል እንዳለብን መግባባት መፍጠር አለብን። የኪራይ ሰብሳቢነት ወኪል የሆኑ አመለካከቶች ደግሞ አሉ። አንደኛው ጠባብነት ነው። ሁለተኛው ትምክተኝነት ነው። ሶስተኛው በሃይማኖት ሽፋን የሚራመድ አክራሪነት ነው። እነዚህ አገራችንን የሚበትኑ አጥፊ አመለካከቶች ናቸው በሚለው ላይ መግባባት መሰር አለብን። ይህ አመለካከት በዩኒቨርሲቲዎች አካባቢም እንደሚንጸባረቅ አቶ ኃይለማርያም አስረድተዋል። አንዳንድ ጊዜ በየዩኒቨርሲቲዎቻችን የሚታዩ ብሔር ተኮር የሆኑ ስድቦች፣ አስተሳሰቦች፣ ንግግሮች አንድ የኦሮሞ ወጣትና አንድ የአማራ ወጣት ሁለት ግለሰቦች በተጣሉበት ኦሮሞና አማራ ተጣላ እየተባለ ሰው ይጣላል። ኦሮሞ ከኦሮሞም ጋር ይጣላል፣ ኦሮሞ ከአማራም ጋር ይጣላል፣ አማራም ከአማራ ጋር ይጣላል። አማራና አማራ ሲጣላ ምን ሊባል ነው? የወሎ ልጅ፣ የጎጃም ልጅ ሊባል ነው። ኦሮሞ ከኦሮሞ ጋር ሲጣላ የወለጋ ልጅ፣ የሀረር ልጅ ሊባል ነው። ነገር ግን ግለሰቦች ሲጣሉ ብሔር መልክ የሚይዝበት ይሄ አጥፊ የጠባብነትና የትምክህት አመለካከት መወገድ አለበት። እነዚህ ግለሰቦች ናቸው። ኦሮሞንም ደም አይወክሉ፣ አማራንም አይወክሉ። ይሄ የጥፋት ዘር የሚዘራው ከመምህራን ጀምሮ ተማሪዎች ላይ ሄዶ አርፎ ሲጓጩና ሲዋጉ ነው እንጂ የታዩት ከላይ ጀምሮ ነው ዘሩ የተዘራው። አንድ ጥናት የሆነ አንድ የውጭ ፕሮፌሰር ያጠናው ጥናት ነበር። ከጽዳት ሰራተኛ ጀምሮ እስከ ፕሮፌሰር ድረስ ዩኒቨርሲቲ ውስጥ ሰው ጠባብነት ላይ የተለከፈ ሰው የሚናገረው አንድ አይነት፣ በተመሳሳይ መንገድ ትምክተኝነት ላይ የተለከፈው ደግሞ ከፕሮፌሰር ጀምሮ እስከ ጽዳት ሰራተኛ የሚናገረው አንድ አይነት። ዴሞክራሲያዊ ብሔርተኝነትን የተቀበለው ግን እሱ ጉዳይ አይደለም ይላል እሱ ጉዳይ አይደለም፣ ሁላችንም እኩል ነን ብለው ደግሞ ይመልሳል። ከሁሉም ማለት ነው። እናም እንደዚህ አይነት ሁኔታዎችን በተመለከተ መግባባት ያስፈልገናል ነው ያሉት ጠቅላይ ሚኒስትሩ። ይሄ ልክፍት መነቀል አለበት። ይሄ ልክፍት ባለበት ልማታዊ ዲሞክራሲያዊነት ሊያብብ አይችልም። ስለዚህ እነዚህ አመለካከቶች መጨረሻቸው የብሔር ጥቅምም አይደለም፣ የሃይማኖት ጥቅምም አይደለም የግል ጥቅም ነው። በዚች በሰላም ላይ ወጥቼ እኔ አንድ ቦታ ደርሳለሁ የሚሉ ሰዎች የሚያተራምሱት ትርምስ ነው እንጂ የብሔርም አይደለም የሃይማኖትም ጥቅም አይደለም፣ የሃይማኖት ጉዳይም አይደለም። ዞሮ ዞሮ የኪራይ ሰብሳቢነት መሸሸቢያ ናቸው። ዞሮ ዞሮ አቋራጭ ወደ ስልጣን መምጫ መንገዶች ናቸው። ዞሮ ዞሮ በአቋራጭ ጥቅም ለማግኘት የሚካሄድባቸው ጎዳናዎች ናቸው፣ ገመዶች ናቸው። ይሄ አንድ በአንድ መቆራረጥ አለበት። እዚህ ላይ መግባባት መፍጠር አለበት። እዚህ ላይ መግባባት ካልተፈጠረ ልማታዊ ዲሞክራሲያዊነት የሚባል ከድህነት ወጥመድ ውስጥ ፈልቅቀን ይሄን ወጥመድ ወደ አሽቀንጥረን ጥለን ልንወጣ የምንችልበት እድላችንን ይዘጋል። ጉዟችንን ያስረዝማል። አልፎ ተርፎም ከእጃችን ከወጣ አገሪቱን ምስቅልቅል ውስጥ ይከታል። ሃይማኖትን በተመለከተም የመቻቻልና አብሮ የመኖር ባህሉ ሊቀጥል ይገባል ሲሉ ነው አቶ ኃይለማርያም የተናገሩት ሃይማኖትን ሽፋን አድርገው የሚመጡ አክራሪነቶችም አጥፊ ናቸው ብዙ ቦታ ላይ አገር አጥፍተዋል ብዙ ቦታ ላይ ውድመት አምጥተዋል። ብዙ ቦታ ላይ አገሮች ወደ ዜሮ እንዲገቡ የማይመለሱበት ማቅ ውስጥ ማጥ ውስጥ እንዲገቡ አድርጓቸዋል ይሄ በእንጭጩ መቀጨት አለበት የመቻቻል ባህላችን አብሮ የመኖር ባህላችን፣ አብረን የመብላት አብረን የመጠጣት አብረን የመተሳሰብ ተደጋግፈን የመኖር ኢትዮጵያዊ ባህላችን መቻቻላችን ተጠብቆ እንዲቀጥል ማድረግ አለብን። እነዚህ ላይ መግባባት መፍጠር አለብን። እነዚህ አመለካከቶች ባሉበት ልማታዊ ዲሞክራሲያዊ ስርዓት መገንባት አይቻለም። አንድ ኢኮኖሚያዊና ፖለቲካዊ ማህበረሰብ እንደዚሁም የተሳሰረ ኢትዮጵያዊነትና ልማታዊ ዲሞክራሲያዊ ስርዓት መገንባት ያስፈልጋል ብለዋል። በምሳሌ ያስደግፈው የዘረዘሯቸውን ችግሮች ለመቅረፍ መንግስታቸው በትክክል ምን ሊሰራ እንዳቀደ ጠቅላይ ሚኒስትሩ አላብራሩም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ልዩ ዘገባ ነው። የሚቀጥለው የተከበራቸው አድማጮች፣ ቀደም ሲል በእለቱ አብይ ርዕስ እንደሰማችሁት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት በሁለተኛው የትራንስፎርሜሽን እና የእድገት እቅድ ላይ በተነጋገረ ስብሰባ ላይ ሀገሪቱ ውስጥ ይታያል ያሉትን የጎሳና የሃይማኖት መከፋፈል ችግር አስመልክቶ የተናገሩትን ዘግበናል። ይህንን የጠቅላይ ሚኒስትሩን ስጋትና አባባል አስመልክቶ በችግሩ ላይ ሰፊ ጥናት አድርጌያለሁ የሚሉትን የአዲስ አበባ ዩኒቨርሲቲ የቀድሞ የፍልስፍና መምህር ዶክተር ዳኛቸው አሰፋን ጽዮን ግርማ ማምሻውን አነጋግራቸው ነበር። በዚህ ንግግራቸው የትምከተኝነት በሃይማኖት ሽፋን የሚደረግ አክራሪትነትና ጠባብነት የዲሞክራ ልማታዊ ዲሞክራሲያችን ላይ እንቅፋት እየሆነ ነው በሚል አስተያየት ሲሰጡና ሲናገሩ ተደምጠዋል። ይህንን ነገር ማነው የፈጠረው? አለም ከተባለ እንዴት ነው የተፈጠረው? ይህንን ነገር ከስርዓቱ ጋር ለይተን ማየት እንችላለን ካለ፣ እሺ ጽዮን፣ እኔ እስከሚገባኝ ድረስ ደህና አድርገሽ እንደጀመርሽው ይሄ ሲስተሚክ የሆነ ከስርዓቱ ጋራ የተገኘ ነገር ነው። አሁን ወደ እነሱ ጋር መጣ፣ ጎልቶ መጣ። ይሄ አብዮታዊ ዲሞክራሲ የሚለውን ቋንቋ እኔ መቼም ልረዳው አልችልም፣ ይሄ ልማታዊ የሚባለው። ሆኖም ግን ዩኒቨርሲቲዎቹ መናኸሪያ እንደሆኑ ከዚህ ቀደምም በጽሁፍም በምንም ለማሳየት ተሞክረዋል። ወደ ዩኒቨርሲቲ የሚመጡት ወጣት ልጆች ትንሽ ብሄረተኝነት፣ ትንሽ የሃይማኖት ጎጠኝነት ትንሽ አንዳንድ ነገር ዘመጡና ዩኒቨርሲቲ ግራጁዌት ሲያደርጉ በጣም አድጎ ጎልምሶ አብቦ ግራጁዌት ያደርጋሉ ነው ነገሩ። ይሄንን ማን ፈጠረው ነው ሲስተሚክ የሆነ አሁን ለጠቅላይ ሚኒስተሩ እንደ አዲስ ነገር ራሳቸው የፈጠሩት ነገር ስርዓታቸው የፈጠነው ነገር እንደ ባይታወር ሆኖ የመጣባቸው የኛ ፋንታ ደግሞ ልናስታውሳቸው ነው። ከእናንተው የተጀመረ ነው ነው ይሄ ነበር የተፈራው። አሁን አብቦ አንድ ደረጃ ደርሰዋል። በአንድ በኩል አፕሪሼት ላደርጋቸው እፈልጋለሁ፣ ይሄንን ነገር እንዲህ ያለ ችግር አለ ማለታቸው። በሌላ በኩል ግን የራሳቸውን የፖለቲካ ስርዓት ከዚህ ለይተው ግን ዲሶሼት አድርገው እኛ እኮ አላወቅንም እንደዚህ ያለ ደረጃ ተደርሷል የሚለውን ነገር ለምን በአሁኑ ጊዜ ይሄ ተባለ የሚለው በጣም የሚገርም ነገር ነው። ኢህአደግ የሚገርም የሚገርም ነገሮች እያደረጉ ነው፣ ከእነኚህ ልጆች መፈታት ጨምሮ ነው። አርቢትራሪ የሆኑ ነገሮች ነው ያሉት። ትምክተኛ የሚሆን ኮድ ወርድ ነው። የተወሰነ ኤስኒ ግሩፕ አታክ ለማድረግ የሚወጣ ቃል ነው እንጂ ጥንፈኛ ወይም ደግሞ አክራሪነት ሽፋን የሚባለው ይሄም ደግሞ የተወሰነ ሃይማኖት አታክ ለማድረግ የሚመጣ ነው። ወሰመ ይሄን ሸራ እነኝን ቃላቱ ትንክተኛ በሃይማኖት ሽፋ ምናምን የሚባሉ በጣም አንድ ዲሞክራቲክ የሆኑ ዲስኮርሶች ናቸው። እና ባጭሩ ማንሳታቸው ተገቢ ነው፣ ጥሩ ነው፣ በጎ ነገር ነው። ምንም እኮ ነገር የለውም። ግን የት ቦታ ነው እና አንድ ተረት አለ በሀገራችን እኮ ጅራፍ ራሷ ገርፋ ራሷ ትጮሃለች አይነት ነገር ነው። ማንሳታቸው ደስ ብሎኛል፣ በእውነት ነው። ምንም ጥርጥር የለውም። እኔ ያንን ሀሳብ በምጽፍበት ጊዜ የዛሬ ዓመት ከፕሮፌሰር ባዬ የወሰድኩት ነው አሉኝ ነው በቃ አሉታዊ የሆነ ነገር ልጆቻችን እያስተማርን ገራዦች እያስደረግን ነው ብለዋል። ያ ሆኖላቸዋል። በቃ በንግግራቸው ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በንግግራቸው ላይ ይህ ዘር የተዘራው ከመምህራን ጀምሮ ነው በኋላ ላይ ተማሪዎች ጋር ደርሶ እናየዋለን እንጂ ከላይ ጀምረን ስናየው ዘሮ የተዘራው ከመምህራን ጀምሮ ነው ይላሉ፣ እና ይሄንን ንግግራቸውን ስናየው ይሄ ነገር በመምህራን ምንም እኮ ጥርጥር የለውም እኮ መምህራኑ እኮ ነው መምህራኖቹ ሹመት የሚሾሙት በብሔር እና በጎሳ አይደለም እንዴ? ምንም እኮ ያለቀ ነገር እኮ ነው። ያንን ሪስፔክት ያደርጋሉ። ሲበሉ ምግብም ለብቻ፣ ኦሮሞ አስተማሪዎች ለብቻ፣ እከሌ አስተማሪ ለብቻ፣ እከሌ ቆሞ ነው የሚያወሩት እኮ። አንድ የሚያገናኛቸው ኮመን ፋክተር ቢሮ በሙሉ እንጀራ ይበላሉ። የሚያስቀኝ ነገር እሱ ነው። ካፌቴሪያ የሚበሉት ነው የሚያገናኛቸው እንጂ በጠቅላላ በቃ እዛ እዚህ እዛ ነው ሰባት አመት ያየሁት እና በጣም የሚያሳዝን ነው። እውነት ነው ግን፣ ይህ ሲስተም ትክክል የተፈጠረው እኮ ነው። ኢቮልቭ አርጎ የመጣ እኮ ነው ሲሆን ኢህአደግ እኮ የዘራውን እኮ ነው አሁን እየለቀመ ያለው። ለነሱ አብዮታዊ ዲሞክራሲ ወይም ልማታዊ ዲሞክራሲ መሰናክል ሆነ። አላቅም እኔ እኔ እንደውም ልንገርሽ ከዚህ ንግግር የፓወር ስትራግሉ አሁን አንድ ደረጃ እየደረሰ ስላለ እኔ ከራሳቸው ከውስጥ ግን ውጭ አላየውም እንጂ ለሀገራችን የበጎ ነገር ነው። ይሄ አስቸገረን ከሚል አይደለም። ይሄ በኢህአደግ ቋንቋ ያለ የፓወር ስትራግል ጠባብ ከሆነ ከፓርቲ ፖለቲክስ ወጥቶ ለኢትዮጵያ ሕዝብም አፒል ለማድረግ የሚደረግ እንቅስቃሴም አርጌ እኔ እንደዚህ ነኝ፣ እኔ ሰፋ ያልኩ ነኝ። ጎጠኞች ግን አሉ። እና እኔ እኔ ይህን ነገር አልፈልግም። ይሄን ዲሬክሽን እንዴት መጣ? አሁን ይሄ እኛ ስንት ነበርኩ? ይሄንን እያልን በአንድ በኩል ያ ይታይኛል ይታየኛል። አሁን ው እንግዲህ ማን ነው ፕራይም ሚኒስተር የሚሆነው? ማን ነው ይሄ ይሄ ላይ ስላለ እንደሚመስለኝ እንዲያውም በአንድ በኩል እሳቸው እኔ እንደዚህ ነኝ፣ ሰፋ ያልኩ ነኝ፣ ግን ጠባቦች አሉ ከመሀላችን አይነት ነገር ነው እንደዛም ሊታይ ይችላል እኮ አልኩሽ እኮ። ይሄ የመጣው ኮንቴንሽን አለ በመሀል። አንዳንድ ጊዜ እኮ የፖለቲካል ትግል ሲመጣ ወጣቴ እና ህዝብ ሞቢላይዝ ማድረግ ትፈልጊያለሽ። አሁን እኮ ይሄ ንግግር እንዲህ ነው፣ ጎጠኝነት በዛ፣ ጎሰኝነት በዛ፣ የብሔር ነገር በዛ። ይሄ እንዴት ነው ይመጣ ይቻሉ? በሌላ በኩል ደግሞ የታፈሩ ይፈታሉ። ሚገርም ነገር እየተካሄደ ነው። እኛ ልናገኘው አንችልም። ዶክተር ዳኛቸውን ለጊዜያቸው እናመሰግናለን። አድርጊያለሁ በሚሉ ጥናት ላይ ወደፊት ሰፋ ያለ ማብራሪያ እንደሚሰጡን ተስፋ እናደርጋለን።